በቅርብ ጊዜ የመጀመሪያዋን ሳተላይት በቻይና እርዳታ ያመነጠቀችው ኢትዮጵያ አሁን ደግሞ ሙሉ ለሙሉ የሳተላይት ማዕከልን ለመገንባት ዝግጅቷን እያጠናቀቀች ነው። ይህ ማዕከል ከመጪው ሐምሌ ጀምሮ ግንባታ ይጀመራል ተብሎ ይጠበቃል። የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የግንባታ ቦታን፣ ምርምርና የሰው ኃይልን ስልጠና በተመለከተ ተፈራርመዋል። ኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይን አነጋግሪያቸው ነበር። ስለ ስምምነቱ እንዲህ ያስረዳሉ። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ስፔስ ነክ ጉዳዮችን የኤሮስፔስን ሳተላይትን በሙሉ ማስተባበር የመምራት፣ የማስተዳደር፣ የመቆጣጠር ኃላፊነት አለው። ስለዚህ የኢትዮጵያን ስፔስ ኢንዱስትሪና አቅሙን ለማሳደግ ቀደም ብሎ መንግስት የሰጠን አቅጣጫ አለ የሳተላይት መገጣጠሚያና መፈተሻ ማዕከል እንዲገነባ ያን ለመገንባት የተለያየ ስራዎችን ስንሰራ ቆይተን ቦታ ጥናት አካሄደን አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመገንባት ትናንትና ያደረግነው ፊርማ ዩኒቨርሲቲ ግቢ ውስጥ ታውን ግራጁዌት ፕሮግራሙን ሪሰርቹን አብሮ ለመስራት ከዩኒቨርሲቲ ጋር ነው የተፈራረነው። ይህን የስፔስ ሳይንስ መገጣጠሚያ ለመገንባት ሰላሳ ወራት የሚወስድ ሲሆን በአጠቃላይም ወደ 50 ሚሊየን ዩሮ እንደሚፈጅ ይጠበቃል። የገንዘብ ድጋፉ በአውሮፓ ኢንቨስትመንት እና በፈረንሳይ መንግስት የሚካሄድ ነው። ዶክተር ሰለሞን በላይ ይህ ግንባታ ሲጠናቀቅ ለሀገሪቱ ብቻ ሳይሆን በምስራቅ አፍሪካ ላሉ ሀገራትም እድገት ትልቅ ሚና ይጫወታል ይላሉ። ሁለተኛው ከፈረንሳይ መንግስት ነው። ግንባታ ሲጠናቀቅ አንደኛው ከጫፍ እስከ ጫፍ ሳተላይትና ኤሮስፔስ ትሪውን እያምርቶ እየገነብቶ እየፈትሾ ሁሉ ነገር ቴስት ለማድረግ ለመሞከር፣ ለመፈተሽ ከዛ ወደ መጨረሻ ላይ ወደ ላውንቺንግ ለመውሰድ ያግዛል። ሁለተኛ ደግሞ በርካታ ሁለተኛ ዲግሪ እና ሶስተኛ ዲግሪ ተማሪዎችን አብሮ ይሰለጥናሉ አሁ ስለዚህ የሰው ሀይል ችግርን እንቀርፋለን ማለት ነው። በርካታ ኢትዮጵያውያን ደግሞ የእኛ ስታፍም ደግሞ እንደዚህ ሳይንቲስቶች ስልጠና ይሰለጥናሉ። ስለዚህ ወደ አንድ ሺ ያክል እናሰለጥናል ብለናል። ስፔስ ኢንዱስትሪ ያለውን የሰው ሀይል ጥገኝነትን ለመውጣት ያግዛናል። ሌላኛው ካዝ ያለው ኢንዱስትሪንም እየፈትሸን ለማገዝ እጅግ በጣም ጠቀሜታ ከፍተኛ ነው። ስለዚህ አጠቃላይ ለምስራቅ አፍሪካ ትልቅ የሆነ ግንባታ ነው። ምክንያቱም ምስራቅ አፍሪካ ላይ ይሄ ፋሲሊቲ ስለሌለ ጎረቤት ሀገሮችን እንዲሆን ሰርተው ቴስት ማድረግ ሳተላይት ለመስራትም ለመገንባትም ማኒፋክቸር ለማድረግም ያግዛል ማለት ነው። በኢትዮጵያውያን አቆጣጠር በሁለት ሺ አስራ አምስት ተገንብቶ እንደሚያልቅ የሚጠበቀው ይህ የሳተላይት ግንባታ ማዕከል ሰፊ የስራ እድል ከመፍጠሩም በተጨማሪ ለሀገሪቱ የተለያዩ ዘርፎች ትልቅ አስተዋጽኦ እንደሚያበረክትም ዶክተር ሰለሞን ይናገራሉ። ስፔስ ለሰላማዊ ጠቀሜታ ነው። ዓለም አቀፍ ትሪኪን የሚለው ይሄን። ስለዚህ አንደኛ ለግብርና፣ ለውሃ ልማት፣ ለማዕድን ፍለጋ፣ ለአካባቢ ጥበቃ፣ ለቦርደር ኮንትሮል፣ ሰላማዊ በሆነ ሕዝብና ቤት ቆጠራ እና ሌሎችም በጣም ሰፊ። ምክንያቱም በየጊዜው ኢትዮጵያ ሰፊ ሀገር ነች። ኢትዮጵያ ብዙ ሕዝብ ያላት ነች። ስለዚህ ብዙ ሳተላይት ላውንች ማድረግ ይጠበቅብናል። ሳተላይት ደግሞ ድሜ ልክን አይኖርም። አንዱ የተወሰነ ጊዜ የሚያገለግል ሲሞት የሚተካ መሆን አለበት። ስለዚህ እነዚህ ስራዎችን ይሰራል እና ፕላስ ደግሞ ለስራ ፈጠራ ነው። ትልቅ ኢንዱስትሪ ነው። ትልቅ ገበያ ነው። ትልቅ ስራ ነው። ለሳ ወራት እንደሚፈጅ የሚጠበቀው የሳተላይት ግንባታ ማዕከል ሲጠናቀቅ ትልቅ ሚና እንደሚጫወትም ይጠበቃል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ